ኤልኒኞ በሚባለው የውቅያኖስ መጋል ክስተት ላይ ይገኛል። በዚህ ምክንያት በዓለም ዙሪያ የተዘበራረቀው የአየር ጠባይ ኢትዮጵያን ጨምሮ ብዙ አገሮችን አንዴ ለድርቅ አንዴ ወቅቱን ላልጠበቀ ዝናብ እየዳረገ ነው። የተፈጥሮ አካባቢ ፕሮግራም አዘጋጅ ሰሎሞን አባተ የኢትዮጵያ ሜቴዎሮሎጂ ኤጀንሲን ምክትል ዋና ሥራ አስኪያጅ አቶ ዱላ ሻንቆን ማምሻውን አግኝቷቸው ነበር፣ ተነጋግረዋል። ጤና ይስጥልኛ አቶ ዱላ ሻንቆ እንደምናመሹ እንደምን ዋልክ። እግዚአብሔር ይመስገን። አቶ ዱላ እንግዲህ የክረምቱ ወቅት ተጠናቋል። ቦናውም እየወጣ ነው እና ምንድን ነው የሚመስለው የአሁኑ የኢትዮጵያ የአየር ሁኔታ የአየር ጠባዩ? ያለፈው ክረምትስ በአጠቃላይ ምን መስሎ አለፈ? በዚህ በኤልኒኞ ሁኔታ ውስጥ የክረምቱ ሁኔታ በጣም ደካማ እንደነበረ የዝናቡ ስርጭትም ደካማ እንደነበረ ነው። ስለዚህ ከፍተኛ ተጽዕኖ አድርጎ ነበረ ማለት ነው በክረምቱ ላይ ማለት ነው። በበጋ ደግሞ ኤልኒኖ እርጥበት ያለ ነገር ነው። ድሮ የምታ የሚታወቀው ኃይለኛ ንፋስ የጥቅምቱ ንፋስ የለም ዘንድሮ፣ በጣም ደካማ ነበረ። ለምንድን ነው እንደዚህ የሆነው? አንድ አካባቢ ላይ የደመና ክምችቶች ነበሩ ማለት ነው። በዚህ ምክንያት እርጥበት ነበረ ማለት ነው በበጋው እና በዚህ ጥቅምትም ነበረ። አሁንም በዚህ ህዳር መጀመሪያ ላይም አለ እርጥበት ማለት ነው። ደካማ ነበር ሲሉ፣ በአጠቃላይ በሀገሪቱ ስፋት ላይ በሀገሪቱ ክፍሎች ላይ በታት ነው ሊያሳዩኝ ይችላሉ? የት የት ምን መሆን እንደነበረበትና ምን እንደታየ እንግዲህ ምን መሆን እንደነበረበት በዚህ በክረምቱ ጊዜ የዝናቡ ስርጭት በወቅቱ ገብቶ ነበረ። በዚህ እንትን ግን በመካከል በሐምሌ አካባቢ በጣም የተዳከመ የነበረ ማለት ነው። እና ይሄንን በምስራቁ የሀገራችን ክፍል በጣም ከፍተኛ የሆነ እጥረት ነበረ ምዕራቡም እንደዛው ነበረ። ግን የሆነ ሆኖ ድሮ ማግኘት ከነበረበት መደበኛ በታች በአብዛኛ ቦታዎች ታይተዋል ማለት ነው። ይሄ ማለት ለእርሻ ስራ እና ለግጦሽም እንደዚህ ለመስኩ ዝግጅት በቂ አልነበረም። በምዕራቡ በኩል በጣም ጥሩ ነው፣ እኛ እንዳየ ነው፣ ጥሩ ነው። አንዳንድ ገበሬዎች ምትንጠይቃቸው በምዕራቡ በኩል ጥሩ እንደሆነ ነው የሚነግሩን። የተስተካከለ እርጥበት ነበረ ነው የምሉት፣ በቃ የምሉት ማለት ነው በክረምት ወራት ውስጥ። ስለዚህ እዛ አካባቢ በምዕራቡ በኩል ማለት ከሰሜን ትግራይ እስከ ደቡባዊ ሀገራችን ክብር በምዕራቡ በኩል በሰንትራልም እስከ ደህና ነበረ ነው እርጥበቱ ጥሩ ነበረ። ለሳርም ጥሩ ነው ነው የምሉት። በአሁኑ ጊዜ እየጣለ ያለው ዝናብ በአንዳንድ አካባቢዎች ዝናብ እየጣለ ነው እያሉ የነገሩን ስለሆነ ነው። በግብርና ላይ ያሉ ሰዎች በተለይ በዚህ አነስተኛ የዝናብ ሁኔታ ነበር ባሉኝ አካባቢዎች እና ይሄስ ምን ሁኔታ ያስከትላል ብለው ያስባሉ? አሁን ያለው ዝናብ እንደምታውቀው ከመስከረም በኋላ ወደ ደቡብ ደቡብ ምስራቅ የኢትዮጵያ ክልሎች የዝናብ ጊዜ ናቸው ነው ለምሳሌ ቦረና ደቡብ ሱማሌ ኢትዮጵያ ሱማሌ፣ ጂንካ ወይ ኮንሶ አካባቢ የሁለተኛ ዝናባቸውን የሚያገኙበት ስለሆነ አሁን አካባቢ አሁን አዎ የክረምት የዝናብ ጊዜያቸው ነው ማለት ነው። ስለዚህ አካባቢ በጥሩ ሁነታ እየዘነበ ነው። ለከብቶቹም ለውሃ አቅርቦቱም እዛ አካባቢ ክፋት የለውም ማለት ነው እና ምን ማለት ነው እንደውም አንዳንድ ጊዜ በጣም ከፍተኛ ዝናብ የምዘንባቸው አካባቢዎች አደጎዴ አካባቢ እዚህ በጅጅጋ አካባቢ ራሱ ዝናብ እርጥበቱ አለ ማለት ነው እና ከመደበኛ በላይ የሆነባቸው አካባቢዎች አሉ ማለት ነው። ከሚጠበቀው በላይ ማለት ነው። አቶ ዱላ፣ መቼም ሲባል እንደሚታወቀው ከኅዳር ዝናብ የህዳር አንበጣ ይሻላል ነው ገበሬ የሚለውና ለዝግጅትም እንዲረዳ እንደው ለማስጠንቀቅም ያህል ገበሬውን የት የት አካባቢ ነው በተለይ ሰብል ተነስቶ በተከመረባቸው አካባቢዎች እንደው ባለውም የእርጥበት ሁኔታ ተጠቅሞ ያረሰና የሰበሰበ ካለ የት የት ዝናቢዎች ነው አሁን ጥንቃቄ መደረግ አለበት ብለው የሚያስቡት? በህዳር ውስጥ ዝናብ ይጥላል እና ሰብሎቻቸውን የተከመሩ ሰብሎቻቸውን ገበሬዎች መጠበቅ አለባቸው ብለው የሚመክሩት? እንግዲህ ኢትዮጵያ ቶፖግራፊ በጣም ኮምፕሌክስ ቶፖግራፊ ነው ማለት፣ የመሬቱ አቀማመጥ ኢትዮጵያ መሬት አቀማመጥ የተለያዩ እንትኖች ስለሆነ ደጋ አለ፣ ቆላ አለ፣ ወደ ደጋ አለ። በጣም እንትን ከፍተኛ የሆነ ውርጭ የሚሆነበት ቦታዎች አካባቢዎች አሉ። ስለዚህ ዝቅተኛ ቦታዎች ላይ አሁን የሚታጨድበት ጊዜ ነው። ስለዚህ ገበሬው ራሱ ጥንቃቄ እየተደረገ መንግስት፣ በጣም ከፍተኛ ትኩረት ሰጥቶ በዛ ዙሪያ በግብርና እየተሰራ ነው ማለት ነው። ስለዚህ በቆላ እህል በደረሰበት አካባቢ በሙሉ ገበሬው አቅጣጫ ሰጥቷል። በዛ ዙሪያ እየተሰራ መሆኑን ነው አውቆ ማለት ነው። ስለዚህ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው በሀገራችን በሚታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ስለዚህ ተባብሮ ይሰራልና ተማሪዎችም ሌሎችም ነገሮች ከዚህ ፊት በነበረ በባህላችን በእነዚ ለዝናብ በምንዘምበት ጊዜ ተባብሮ ይሰራልና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው። በደቦ መሰል እንቅስቃሴ ማለት ነው። አው በግ ደቦ ማለት ደቦ ጠላ መጠጣት ምናምን ሳይሆን እንደሱ ማለት ነው። ተራ በተራ አንዱ አንዱ የደረሰበት ቦታ አስቀድመው ያደረሰበት ቦታ ለሌላ ጊዜ ደግሞ እና ተባብሮ መስራት ማለት ነው። ጠላው እኮ እንደው ስራ ማድመቂያ ነው እንጂ ዋናው ነገር አይደለም። ደቦ ላይ ሰው ሲሰበሰብ እና ማለት ነው። አሁን እንደዛ ቀርተዋል ማለት ነው። ማለት ደቦ የሚል ትርጉሙ ነው ገባኝ። ማለቴ ጠላውም እንዳይረሳ ለማለት ነው። ሰው ጥሩ ነው ቶሎ ቀላል ለመጥበቅ ጊዜ ስለሚወስድ ብዬ እሺ ለማንኛውም እስቲ ጥጋብ ይሁንና ለጠላ የሚበቃውም እህል ይኑርና ከዛ ሰው ገበሬው ይጨነቅበት በየቤተሰቡ በዚህ ጉዳይ ላይ ሀሳቡ ግን ጥሩ ነው አቶ ዱላ ለመሆኑ የእርሶ መስሪያ ቤት ለገበሬውም ይሁን ለእነዚህ የመስሪያ ቤቶች ወይም ከገበሬው ጋር በቀጥታ ለሚሰሩ ባለሙያዎች በቀጥታ የሚሰጠው ድጋፍ አለ የሙያ ድጋፍ የትንበያ የምክር የመሳሰሉት ነገሮች በጣም በከፍተኛ ደረጃ በጣም በከፍተኛ ደረጃ። በየአራት ወሩ እናወጣለን መጽሔቶች። ምክክር ከሚመለከታቸው ጋር እንወያያለን። ከዛ በየወሩን መረጃዎች እናሰራጫለን። በየአስር ቀኑ እናሰራጫለን። በየቀኑ ያለውን የዝናብ ሁነታ እንሰራጫዋለን። አስፈላጊ በሚሆንበት ጊዜ ደግሞ ከሚመለከተው ከፍተኛ ኃላፊዎች፣ ባለስልጣኖች ጋር ውይይት እናደርጋለን ማለት ነው። እስከ መጨረሻ ድረስ ብሪፍ እናደረገዋለን ማለት ነው። የኮሚቴውም አባል ነን። የአደጋ መከላከል የአደጋ መከላከያ ኮሚቴ አባልም። ስለዚህ ከፍተኛ የሆነ መረጃ የብሔራዊ ሜትሮሎጂ መረጃ፣ በጣም ምን እንደነበረ፣ ወደፊት ምን እንደሚኖር፣ ከፍተኛ የሆነ ምክክር ይደረግበታል ማለት ነው። ለመሆኑ የእናንተ መረጃ ምክር አገልግሎት አንድ ገበሬ ጋር እንዴት ይደርሳል? እታች ድረስ ማለት ነው ገበሬ ጋር የሚደርሱ አሁን እኛ በህብረት የምንሰራው ከግብርና ጋር በህብረት እንሰራለን ማለት ነው። በጋራ እንሰራለን ማለት፣ ኮሚቴውም ተቋቁሞ ከፍተኛ የሆነ የመረጃ ልውጥ ዘዴዎች ተዘርግቷል። ስለዚህ ስትራክቸሮች አሉ። ገበሬ የሚረዱ የተማሩ ሰዎች አሉ። በገበሬው በገበሬ ማህበር መረጃዎቹ በተለያዩ መንገድ ይሰራጭላቸዋል። በቴሌቪዥን፣ በሬዲዮ፣ በሲልክ፣ በመጽሄት፣ በጽሁፍ በተለያዩ መንገድ ይሰራጭላቸዋል። ስለዚህ በዛ በኩል የሚመለከታቸው ለምሳሌ ግብርና ግብርና በተመለከተ ያሰራጫል። ጤናም በጤና በተመለከተ ያሰራጫል። ሌሎችም ውሃም በተመለከተ በውሃ በተለያዩ አቅጣጫዎች የሜትሮሎጂ መረጃ ተጠቃሚ የሆኑ ሁሉ ይህንን ነገር በደንብ ግንዛቤ ተገኝቷል። ምክንያቱም ኤልኒኖ በዓለም ዙሪያ አደጋ እያደረሰ ነው። በኢንዶኔዥያ በጣም ከፍተኛ የሆነ ቃጠሎ እያመጣ ነው እና በተለያዩ ቦታዎች እንደውም ደቡብ ኮሪያ ራሱ ከፍተኛ የሆነ የዝናብ እጥረት እንዳለባቸው አንድ ሀብ እንደቀነሰ ራሱ ነው የሚነግሩን። ስለዚህ የቦታ ነው አደጋ ያለው በደቡብ አፍሪካ ራሱ በተለያዩ ቦታዎች በአውስትራሊያ የተለያዩ ቦታዎች አሉ። እያንዳንዱ ሀገር የራሱን እርምጃ ወስዷል። እኛንም በራሳችን እርምጃ ይወሰንን ነው ማለት ነው። የዘንድሮው የኤልኒኞ ሁኔታ መኖሩ ቀደም ብሎ ይታወቅ ነበር እና የእርስዎ መስሪያ ቤት ምንድን ነው ያደረገው? ለማስጠንቀቅ የሚሆን አስፈላጊ እርምጃዎች እንዲወሰዱ ለማድረግ ለሚመለከታቸው መረጃዎች ተሰራጭተዋል። በቃ እኛ በሚመለከተው ሁሉ ያገባኛል ወይም ይመለከታል የምለው ሁሉ መረጃውን አግኝተዋል ማለት ነው። ከስንት ጊዜ በፊት ይሄ ያንን ያንን ይዞ ነው የተጠቀሙ ያሉት ማለት ነው። ከመቼ ጀምሮ ነበረ? በተለያዩ መንገድ የራሱ እያንዳንዱ የራሱን እያቀደ ይሰራበታል ማለት ነው። ከምን ያህል ጊዜ ቀድሞ ነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ይህንን መረጃ ለሚመለከተው አካል ሲሰጥ የነበረው? ከተከታታይ መረጃ እናወጣለን እኛ። ተከታታይ መረጃ ማለት ከጥቅምት እስከ ጥር ያለውን መረጃ እንሰጠዋለን። አጠቃላይ አቅጣጫ ማለት ነው። በየሩብ ዓመቱ በየወሩ ያሉትን ነገር እንሰጣለን። ከዛ ደግሞ ከየካቲት እስከ ግንቦት ያለውን ነገር ደግሞ ተከታታይ የሆነ መረጃዎችን ለሚመለከተው ኮንቲኔት ተበከታታይ መረጃዎች እንሰጣለን። ከዛ ከግንቦት መጀመሪያ ጀምሮ እስከ መስከረም ላይ ተከታታይ መረጃዎች የወር የወቅት የቀን የአስር ቀን መረጃዎች ለምንመለከተው ሁሉ እንዲከታተሉት ይሰጣቸዋል ማለት ነው። መረጃው መረጃው ተከታተል የተቋረጠበት ጊዜ የለም ነው። እናንተ የምትሰጧቸው መረጃዎች ስራ ላይ መዋላቸውን እርምጃ እየተወሰደ መሆኑን የምትከታተሉበትስ አሰራር አለ? ምናልባት መዘናጋት ቢፈጠር ደጋግማችሁ ለመጎትጎት የሚያስችላችሁ አብረን ስለምንሰራ ኮ እነሱ ደውለው እጠይቁናል፣ ብሪፍም እናደርጋቸዋለን። የሚመለከታቸው ሁሉም ብሪፍ እናደርገዋለን ማለት ነው። ስለዚህ መከታተላቸውን እናውቃቸዋለን። እንደሚከታተሉት እንደሚወስዱት፣ ማንም ሰው እንደሚወስዱ እንደሚከታተለው በስልክን በምናምን ጠይቁናል። ስለዚህ መረጃ አስፈላጊ ነገር እንሰጣለን። በወብሳታችን ለመለከታዊ ሰው ማንም ሰው ሊያገኘው በሚችል ሁኔታ አስቀምጠናል ማለት ነው። የሚደበቅ ነገር የለም። መረጃዎች በሁሉም ተሰራጭተዋል ማለት በዚህ በወዘር ነገር የለም። አቶ ዱላስቲ የመጪውን ጊዜ ሁኔታ ደግሞ ይተንብዩልኝ። የመጪ ሁኔታ እንግዲህ ያው እንደምታውቀው ኤልኒኖ ውስጥ ነው ያለ ነው። ኤልኒኖ ደግሞ በበጋ ውስጥ እርጥበት ነው የሚያወጣ፣ እንደተጠናው ማለት በኢትዮጵያ ላይ እንደታየው እንዳየነው፣ በምስራቅ አፍሪካ ኢትዮጵያ ብቻ አይደለም፣ በምስራቅ አፍሪካ በታንዛኒያ፣ በኬንያ፣ በኢትዮጵያ ሶማሌ አካባቢዎች እርጥበት ያመጣል ነው እርጥበት ያመጣል ማለት ዝናብ አለ ማለት ነው። ዝናብ አለ ማለት ችነትን ይቀንሳል ማለት ነው። ለውሃ አቅርቦት ጥሩ ነው ማለት ነው። ለግጦሽ አቅርቦት ጥሩ ነው ማለት ነው። ስለዚህ ምስራቅ ኤልኒኖ ውስጥ ስላለን፣ ኤልኒኖ ውስጥ ያለ ነው ደግሞ የተጠናው ጥናት የሚያሳየው እርጥበት እንዳለ ነው ነው እና ጊዜውን ያልጠበቀ ዝናብ ነው የሚጥለው ማለት ነው በአንዳንድ አካባቢዎች። ይሄ ማለት በኤልኒኖ ሁኔታ እንደዛ ነው። ለዚህ ነው በቃ ምክንያቱም አሁን በአሁኑ ጊዜ እንደውም ከፍተኛ የሆነ ነፋስ መኖር ነበረበት። እሺ በቃ ንፋስ በጣም ከፍተኛውን ንፋስ ኒፋስ መኖር በድሮ የምናውቀው ማለት ነው። ይሄ እንደውም ኃይለኛ ንፋስ ይታይ ነበረ፣ ውርጭ ይታይ ነበረ። አሁን ውርጭም የለም። እሱ የቀረበት ምክንያት ደመናማ ስለሆነ ውርጭ ቀንሰዋል ማለት ነው። የለም እንደዚህ በሚሆንበት ጊዜ እንደ አደጋ ሁኔታ ነው የሚታየው ወይስ እንደ ጸጋ ነው የምትወስዱት እናንተ ዝናብ በመውረዱ ብቻ? እንግዲህ እንደ ተጠቃሚው ነው እንደ ተጠቃሚ ነው የምትተረጎሙት። ውሃ ሴክተሩ ምን ይላል? ግብርና ምን ይላል? ከብት የሚያረባው ምን ይላል? ጤና ላይ የሚሰራው ምን ይላል? እያን ምክንያቱ አፕሊኬሽኑ የተለያየ ነው። የተለያየ ስለሆነ ይሄንን ይሄንን ማለት ያስቸግራል። እያንዳንዱ ጠቃሚ የምሆነው ለማን ነው ጠቃሚ የማሆነው ለማን ነው የሚለው ነገር ግብርና ላይ አሁን በሚታጨድ ጊዜ ችግር አለው ማለት ነው። ሌላ ደግሞ ምን ይላል የምለው ነገር እያንዳንዱ አፕሊኬሽን የተለያየ ነው ማለት ነው። አቶ ዱላ፣ በአጠቃላይ ይሄ የኤልኒኞ ጊዜ ለምን ያህል ጊዜ ተራዝሞ ይቆያል? እንግዲህ እንደምታውቀው ከዚህ በፊት እንደምታየው ኤልኒኖ ከሚያዝያ እስከ ግንቦት ድረስ ይጀምራል። የሚሞተው የሚያልቀው ከታሳስ እስከ የካሴት አካባቢ ነው ማለት ነው። ታሪካዊ ነው የሚታየው ማለት ነው። ስለዚህ ስለዚህ ምንድን ነው አሁን ኤልኒኖ እየቀነሰ ይመጣል። የካትት በኋላ እንደ ማለት ነው። ስለዚህ ለሚቀጥሉት ትንቢያዎች የሚያሳዩት እንግዲህ ወደፊት ምን እንደሚሆን ይታያል ማለት ነው። ስለዚህ ኤልኒኖ ውስጥ ነዋለ ኤልኒኖ ስር ማለት ነው። ኤልኒኖ ማለት የባህር ውሃ መሞቅ አልቀነሰም ነው። ስለዚህ በሚቀጥሉት ሶስትና አራት ወራት ቢያንስ እንዲሁ ጠንክሮ ይቀጥላል ማለት ነው የሚሉኝ። ከዛ በኋላ ነው እየቀነሰ የሚሄደው። አዎ፣ ኤልኒኖ ተጽዕኖውን አቆም አያቆምም። ከዛ በኋላስ እንደ ላኒኛ አይነት ክስተት እንደዚህ ሊመጣ የሚችልበት ሁኔታ አለ። Yeah. እንግዲህ ሱ እሱ ደርተን ነው የምናየው። ምክንያቱም ተረሶች ይታያል ግን ምክንያቱም ጥናቶች የሚያሳዩት እንደዚህ አይነቶቹ ወደፊት የሚታዩ ይሆናሉ ማለት ነው። አሁን እናንተ ይመጣም ይችላል፣ አይመጣም ይችላል፣ ወደ መደበኛ የሚመለስም ሊሆን ይችላል። ስለዚህ ይህንን ወደፊት በደንብ ተደርጎ ይሄ በጣም የአትሞስፌር ባህሪ እና የውቅያኖስ ባህሪ ቀላል አይደለም ማለት አሁን እናንተ ግን ብዙ መረጃዎች መሰብሰብ አለ መጠናት አለበት። በአንድ ጊዜ ከጠረጴዛ የሚገኝ አይደለም። ስለዚህ በጥናቶቹ ክትትል ማድረግ አስፈላጊ ነው ማለት ነው። አሁን የጨበጣችሁት ይሄ ነው የምትሉት ነገር ግን የለም ማለት ነው። ከኤልኒኞ በኋላ ለሚከሰተው ሁኔታ ኤልኒኖ በኋላ የሚከሰተው መቼ ነው የሚያልቀው? ኤልኖ ራሱ እኮ ገና እኮ ይሄንን አሁን እናንተ የምለው ነገር ራሱ ኤልኖ ኤግዛክትሊ ቀኑ መቼ ነው፣ ወሩ መቼ ነው የሚለው ነገር አቅጣጫ ነው እንጂ እኮ ይሄ ነው፣ በዚህ ቀን በዚህ ወር ውስጥ ይሆናል ማለት በጣም አስቸጋሪ ነው የሚሆነው። አቶ ዱላ፣ በጥቂት ሳምንታት ውስጥ ከሁለት ሳምንት በኋላ አለም ፓሪስ ላይ ይሰበሰባል ለአለም የአየር ንብረት ጉባኤ። ለመሆኑ የእርስዎ መስሪያ ቤት ኢትዮጵያን አስመልክቶ ማለት ነው ምንድን ነው ያለው ድርሻ? ምን እየሰራ ነው አሁን ስለዚህ ጉባኤ? እኛን በተመለከተ ብሔረ ሜትሮ ተመለከተ የአይፒሲሲ ማለት ኢንተርገ ምንጣል ፈደራል ክላይሜት ቼንጅ ፎካል ፖይንት ነው ማለት ነው። የዓለም አቀፉ የአየር ንብረት ለውጥ ኮሚቴ ማለት ነው። አይ ፒ ሲ ሲ ማለት ነው። ክላይሜት ቼንጅ ላይ ማለት ነው። እሺ፣ ሁለት ነገሮች አሉ። ዩ ኤን ኤፍ ሲ ሲ ሲ አለ። ዩናይትድ ኔሽን ፍሬምወርክ ኦን ክላይሜት ቼንጅ የሚባለው ማዕቀፉ ማለት ነው። የአየር ንብረት እሺ። ጤናቱ ሳይንሱን ደግሞ አይ ፒ ሲ ሲ የሚባለው ሳይንቲስቶች ለዛ የሚረዳ መረጃ ያቀርባሉ ማለት ነው። ለዩኒቨርሲቲ ኔጎሼሽን የሚያመች ያቀርባሉ ማለት ነው። ስለዚህ እሱን በሚመለከት የኢትዮጵያ ማዕከል እናንተና ናችሁ ማለት ነው። የአይፒሲሲ ፎካል ፖይንት ይሄ ብሔራዊ ሜትሮሎጂ ኤጀንሲ ነው። እንደውም አሁን በአሁኑ ጊዜ ሶስት ወርኪንግ ግሩፕ ነው አሉት የስራ በሶስተኛው ወርኪንግ ግሩፕ ውስጥ ኢትዮጵያ ተወክላለች ማለት ነው። ኢትዮጵያ ተወክላለች ማለት ቡድኑን ትመራለች ማለት ነው። በምክትልነት ትመራለች ማለት ነው። በሶስተኛው አንደኛ አለ። አንዱ የጥናት የክላመት ቼንጅ ጥናት አለ። የአየር ንብረት ንብረት ጥናት አለ ከዛ ኢምፓክት ና ሚቲጌሽኖች አሉ። እሺ ጫናና ጫናውን የመቀነስ ስራ ማለት ነው። ወርኪንግ ግሩፕ ደግሞ አለ እንደዛው ማለት ነው። ወርኪንግ ግሩፕ ስራውን የሚሰሩ ቡድኖች እየተባሉ የሚጠሩ አሉ። ወርኪንግ ግሩፕ ዋን ግሩፕ ቱ ወርክ ግሩፕ ስሪ ውስጥ ነው ያለ ነው ማለትማን ኢትዮጵያ የተመረጠችው ማለት ነው። በምንዋ ነው በምን ምክንያት ምክትል ሊቀመንበር እንድትሆን ተመረጠች? በምታደርገው አስተዋጽኦና የምትመረጠው በምታደርገው ኢትዮጵያ በምታደርገው በሳይንሱ መግባት ካለባቸው ይገባሉ ማለት ነው። ይሄም ደግሞ ባለፈው ጊዜ ከሮሽያ በተደረገው ስብሰባ ነው ኢትዮጵያ የተመረጠች ማለት ነው። ከዚህ ጉባኤ ምን ትጠብቃለች ኢትዮጵያ ምን ይጠብቃል የእርስ መስሪያ ቤት በጣም ጥሩ ነው ማለት። ምክንያቱም በአካባቢ አየር ውስጥ ከፍተኛ የሆነ የግሪን ሀውስ ማለት ሙቀት አማቂ ጋዞች ማለት ነው፣ የተቃጠሉ በካይ ጋዞች ማለት ነው። ስለዚህ እነዚህ ደግሞ ሰው ሰራሽ ነው ተብሎ ሁሉም ዓለም የተሰማመበት ነው ማለት ነው። በአብዛኛው ስለዚህ ኮንትሪቢዩት ተደርገዋል ማለት ነው። አፍሪካ ትንሽ ኮንትሪቢዩት ብታደርግም፣ የሰው አስተዋጽኦ ያደጉት ሀገሮች በጣም ከፍተኛ የሆነ ኮንትሪቢዩት አስተዋጽኦ አድርገዋል ማለት ነው ለሙቀቱ ለብከላው። ስለዚህ አስፈላጊውን እገዛ የምንኖርበት ሌላ ዓለም የለንም። እቺ ብቻ ያለነው ዓለም። ስለዚህ መሬታችን መጠበቅ አለብን፣ አካባቢዎችን መጠበቅ አለብን። ሁላችን ተባብረን ተስማምተን ሁሉም ባለበት አስፈላጊውን ቴክኖሎጂ፣ ሳይንስ፣ ገንዘብ፣ የተለያዩ እውቀት ተራርቶ መስማማት አለበት ማለት ብሌን ነው የምንጠብቀው ማለት ስለዚህ አንድ ገዢ የሆነ ገዢ የሆነ የኪዮቶውን ስምምነት ሊተካ ይችላል የሚባለው ስምምነት እንዲፈረም ይፈልጋሉ ማለት ይጠብቃሉ። ቢሆን በጣም ጥሩ ነው ማለት ነው። ኢትዮጵያ በዚህ ዙሪያ ስምምነቱ የሚደረስበት እውነታ ቢሆን በጣም ጥሩ ነው ማለት ነው። ሁሉም ያቀፈ ሁሉም ሰው ሁሉም አገር የራሱን ድርሻ የሚያበረክትበት በአቅሙ ባለው ችሎታ ባለው አቅም የሚፈለግበትን ሁኔታ ሁሉ ቢያሟላ እና ስምምነቱ ብደርስ የምንኖርበትን አለም ብንጠብቃት በጣም ጥሩ ነው ነው ለመሆኑ ያ ስምምነት ይፈረማል ብለው ያስባሉ እስካሁን እንደሚያዩት እርሶ በቅርብም ያሉ ሰው ስለሆኑ በጣም ይህን እንግዲህ ይህን ፖድካስት እንደ ወዘር ብሎ የጠየቀኝ እንግዲህ አይሆፕ ማለት ተስፋ አረጋለሁ ያረጋሉ ብዬ ነው በቃ ተስፋ ማለት ማድረግ በጣም አስፈላጊ ነው ተስፋ አረገዋለሁ ይስማማሉ ብዬ ነው ሁሉም ሀገር እየተሰማው ነው አሁን ያለው ማለት ነው። ኢትዮጵያ ምን ትጠቀማለች? ሀገር የተሰማው ነው እንግዲህ ያን ነገር ማድረግ ያለበት ይመስለኛል። እየተወያዩበት ነው። ያደርጋሉ ብዬ ተስፋ ያደርጋለሁ። ነው ኢትዮጵያ ምን ትጠቀማለች ብሎ ያስባሉ። እንደ አንድ ሁለት ብለው ሊነግሩኝ የሚችሉት ካለ ወይም እንደ አንድ አድማጫችን፣ ዝም ብሎ እየሰማን ያለ አድማጫችን፣ ጥቅል ከሆኑ ነገሮች ይልቅ አንደኛ ይሄን ትጠቀማለች፣ ሁለተኛ ይሄን ትጠቀማለች፣ ይሄ ደግሞ በእያንዳንዱ ሰው ሕይወት ላይ እንደዚህ ይመነዘራል ብለው ሊነግሩኝ የሚችሉት ነገር አለ። ኢትዮጵያ የምትጠቀመው ኃይል ታዳሽ ኃይል ነው የውሃ የንፋስ ጂኦተር ማልማት ታዳሽ ኃይል ስለምንጠቀም ኢትዮጵያ ምንም ኮንትሪቢዩት የምታደርገው በጣም ትንሽ ነው ለመበከል። በጣም ኢትዮጵያን መደገፍ አለባቸው ማለት ኢትዮጵያ የምታደርገውን ታዳሽ ፕሮጀክቶችን፣ ሌሎች ነገሮችም ለዓለም ኮንትሪቢዩት ስለምናደርገው አረንጓዴ ኤነርጂ ለዓለም ኮንትሪቢዩት ስለምናደርገው ይህን ታዳሽ በምንሰራበት ጊዜ የባቡሩን እንሰራለን። ባቡር በምንሰራበት ጊዜ ታዳሽ የሆነ በኤሌክትሪክ ሲቲ የሚመነጭ የሚሰራ ያ ደግሞ ከውሃ የሚገኝ ስለሆነ ኢትዮጵያ ኮንትሪቢት እያደረገች ነው ማለት ነው። ዛፎችን በመትከል ኮንትሪቢት እያደረገች ነው ማለት ነው። ፕሮጀክቶችን ታዳሺ የሆኑ ፕሮጀክቶችን እያደረገች ነው ማለት ነው። ስለዚህ በቴክኖሎጂ በሳይንስ፣ በእውቀትን በማስተላለፍ ገንዘብን በመርዳት ሌሎች ነገሮችን የአቅም ግንባታዎችን ሌሎች ነገሮችን የዓለም ማነው የሚመለከታቸው ያደጉ ሀገሮች ኮንትሪቢዩት ማድረግ አለባቸው ማለት ነው። የገቡትን ቃል ገንዘብ፣ ቴክኖሎጂም ሆነ ገንዘብ ኮንትሪቢዩት ማድረግ አለባቸው ነው ለኢትዮጵያ ማለት ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር፣ ስለ ጊዜው ስለ ሰፊ ማብራሪያው ስለተለመደው ጥልቀት ያለው መግለጫውና ዝግጁነቶ እጅግ በጣም አድርጌ አመሰግናለሁኝ።